የናይጄሪያና የማዕከላዊ አፍሪካ ሪፑብሊክ ስደተኞች ወደ ካሜሩን እየጎረፉ በመሆናቸው በሰብአዊ ረድኤት ላይ የሚደቀኑ ተግዳሮቶች እየጨመሩ ሄደዋል። የሀገሪቱ መንግስትና የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት ሊኖሩ ይችላል የሚል ስጋት እንዳላቸው ዘጋቢያችን ሞኪ ኤድዊን ኪንዴዝካ በዘገባው ጠቅሷል። አዳነች ፍስሐየ ታቀርበዋለች። ካሜሩን ውስጥ በኦፊሴል የተመዘገቡ ስደተኞች ቁጥር ግማሽ ሚሊዮን ደርሷል። ከናይጄሪያና ከማዕከላዊ አፍሪካ ሪፑብሊክ አዲስ ስደተኞች እየገቡ ነው። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን በሚፈጥረው ግጭት ምክንያት በአገር ውስጥ ከአካባቢያቸው የተፈናቀሉት ሰዎች ደግሞ ከሁለት መቶ ሺህ በላይ መሆናቸው ተመዝግቧል። በካሜሩን የተባበሩት መንግስታት ድርጅት የረድኤት ጥረት አስተባባሪ ናጃድ ሮድቺ ግን የስደተኞቹና የተፈናቃዮቹ ቁጥር ከተባለው በላይ ነው ይላሉ። ምክንያቱም አንዳንዶቹ ገና በመመዝገብ ሂደት ላይ ያሉ ናቸውና ሌሎች ደግሞ ከስደተኞች ሰፈሮች ውስጥ ተጠግተው ይኖራሉ። በተባበሩት መንግስታት ድርጅት ግምት መሰረት ካሜሩን ውስጥ ያሉት የስደተኞቹና የተፈናቃዮቹ አጠቃላይ ቁጥር አንድ ነጥብ ስድስት ሚሊዮን ሊደርስ ይችላል። ከዛም አልፎ እስከ ሁለት ነጥብ ሰባት ሚሊዮን ሊደርስ እንደሚችልም አስገንዝበዋል። የካሜሩን መንግስትና የተባበሩት መንግስታት ድርጅት በቀጣዮቹ ሦስት አመታት ውስጥ ስደተኞችንና ተፈናቃዮችን ለመርዳት 310 ሚሊዮን ዶላር እንደሚያስፈልግ ገልጸዋል። La grande inquiétude que nous avons est le grand changement en termes d'évolution በጣም የሚያሳስባቸው ለምግብ እጥረት የሚጋለጡ ሰዎች ቁጥር እየጨመረ መሄድ እንደሆነን የገለጹት በአሁኑ ወቅት ከ2 ሚሊዮን በላይ የሚሆኑ ሰዎች ለምግብ እጥረት ተጋልጠዋል። ናይጄሪያውያን ስደተኞች በሚገኙበት የካሜሩን ሰሜናዊ ድንበር የተራዘመ የድርቅ ሁኔታ፣ የጎርፍ መጥለቅለቅና ከባድ የአየር ሁኔታ ገበሬዎቹን እየጎዳ እንደሆነ ነው ሮጂ የተናገሩት። የታጠቁ ቡድኖች በማዕከላዊ አፍሪካ ሪፑብሊክ በተለይም በገጠሮች እንደፈለጉ ይንቀሳቀሳሉ። ስደተኞች ወደ ሀገራቸው መመለስ አይፈልጉም። በዛም ላይ ባለፉት አስር ዓመታት ውስጥ ሀያ ሺህ የሚሆኑ ስደተኞች ካሜሩን ገብተዋል። ከቦኮ ሃራም ጋር የሚካሄደው ውጊያ ከቅርብ ጊዜያት ወዲህ ስኬት ቢያገኝም በአሸባሪው ቡድን ላይ የሚደረገው ጦርነት ገና አላበቃም፣ ሲሉ የካሜሩን ባለስልጣኖች አስጠንቅቀዋል።